ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። እንደ አውሮፓውያን የዘመን አቆጣጠር በ2015ና 16 የቡና ምርት ወቅት ኢትዮጵያ እስከ ዛሬ ያላገኘችውን ከፍተኛ የቡና ምርት አስመዘገበችላል። አንዱ ዘገባችን የዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ለ17 ሺ አነስተኛ ቡና አምራች ገበሬዎች ስልጠና በመስጠቱም ተገልጧል። ትንታኔ ይዘናል። ሌሎች ወቅታዊ ዘገባዎችም አሉን። አብራችሁን ቆዩ። ዛሬ አርብ ሰኔ 5 2007 ዓ ም ነው የምሽት ፕሮግራማችን አሁን በቅድሚያ በዓለም ዜና ይጀምራል። እንደምናምሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ነውጠኛው የቦኮ ሐራም ቡድን ጠንካራ ይዞታው ካለበት ከሳምቢሳ ጫካ አቅራቢያ ስድስት መንደሮችን አቃጥሎ 37 ሰዎችን ገድሏል ሲሉ ሰሜን ናይጀሪያ ውስጥ የሚገኙ የወጣት ቡድን አባላት አስታውቀዋል። ከመንግስቱ ጋር ተባብረው የሚንቀሳቀሱት ወጣቶች ዛሬ ለጋዜጠኞች ሲናገሩ ቦኮ ሐራም ጥቃቱን ያደረሰው ከትላንት በስቲያ ዕረቡ ማታ ነው ብለዋል። ዘኔሽን የተባለው የናይጄሪያ ጋዜጣ እንደዘገበው ደግሞ የተቃጠሉት ስድስቱ መንደሮች የሚገኙት ቦርኖ ክፍለ ሀገር ውስጥ ነው። አህመድ አጂሚ የተባለው ወጣት ለአሶሴትድ ፕሬስ የዜና ወኪል ሲናገር የተገደሉት ገበሬዎች የናይጄሪያ ወታደሮች በቅርቡ አካባቢውን ከቦኮ ሐራም ነውጠኞች ካጸዱ በኋላ ወደ መንደራቸው የተመለሱ ናቸው ብሏል። ትላንት ሐሙስ የናይጄሪያ የኒጀር የቻድ የካሜሩንና የቤኒን ባለሥልጣናት አቡጃ ከተማ ተሰብስበው ቦኮ ሐራምን ለመዋጋት በቀረበው ጣምራ ኃይል አደረጃጀት ላይ መክረዋል። ፕሬዚደንት ባራክ ኦባማ ዛሬ ጠዋት ወደ ዩናይትድ ስቴትስ ምክር ቤት ሄደው ለእስያ ፓሲፊክ ሀገሮች ነጻ የንግድ ልውውጥ ስምምነት ጥረታቸው የዲሞክራቲክ ፓርቲው ተወካዮች ድጋፍ እንዲሰጡ የመጨረሻ ደቂቃ ተማጽኖ አቅርበዋል። ምክር ቤቱ ድምፅ የሚሰጠው ዋይት ሀውስ ስምምነቱን አስመልክቶ የመደራደር ስልጣኑን እንደያዘ ይቀጥል አይቀጥል በሚለው ላይ ሳይሆን ሲሆን ቁልፍ ፈተና ሊገጥመው እንደሚችል ተዘግቧል። የትራንስፓሲፊክ ሽርክና ወይም ቲፒፒ የተባለው የንግድ ስምምነት አብዛኛውን ስራ ወደ ባዕድ ሀገሮች ሊወስድ የአየር ንብረትንም ሊጎዳ ይችላል የሚል ስጋት ካደረባቸው ከራሳቸው ከኦባማ ዲሞክራቲክ ፓርቲ አባላት በቂ ድጋፍ የማግኘቱ ጉዳይ እስካሁን ባለው ጊዜ ገና ግልጽ አይደለም። ሪፐብሊካኖች በአጠቃላይ የነፃ ንግድ ልውውጥ ስምምነቱን ቢደግፉም ለሚስተር ኦባማ ከፍተኛ የፖለቲካ ስኬት ሊሆን በሚችል ውሳኔ ላይ ሚና እንዲኖራቸው ግን አይፈልጉም። የዩናይትድ ስቴትስ ባለሥልጣናት ምንጩ ከቻይና መሆኑን የሚገልጹትን ከባድ የሳይበር ጣልቃ ገብነት ተከትሎ የፌዴራል ሠራተኞች የግል መረጃ በሙሉ በጠላፊዎች እጅ ገብቷል ሲል ትልቁ የአሜሪካ ሠራተኞች ማኅበር አስታወቀ። የአሜሪካ የመንግሥት ሠራተኞች ፌዴሬሽን ይህን ስሞታ በትናንትናው ዕለት በደብዳቤ ያቀረበው ኢላማ ለተደረገው የፌዴራል መንግስቱ የሠራተኞች ማስተዳደሪያ ቢሮ ነው። ፕሬዚደንቱ ዴቪድ ካክስ በዚሁ ደብዳቤያቸው መረጃ ጠላፊዎቹ በአሁኑ ጊዜ የእያንዳንዱን አንድ ሚሊዮን ነባር ጡረታ የወጣና የወቅቱን የዩናይትድ ስቴትስ የፌዴራል ሰራተኛ የግል ታሪክ በሙሉ ሰብስበዋል ብለዋል። በጠለፋው በአጠቃላይ አራት ሚሊዮን አሜሪካውያን የፌዴራሉ ሰራተኞች ሳይነኩ እንዳልቀረ የፌዴራል መንግስቱ የሰራተኞች ማስተዳደሪያ ቢሮ ቀደም ሲል ማስታወቁ አይዘነጋም። ዓለም አቀፉ የረዴ ድርጅት በፀረ ፓኪስታን እንቅስቃሴ ውስጥ ገብቷል ስትል በመክሰስ ፓኪስታን ሀገሪቱ ውስጥ የሚገኙ የሴቭ ዘ ቺልድረን ቢሮዎችን በሙሉ ዘግታለች። በሀገር አስተዳደር ሚኒስቴር መግለጫ መሠረት ባለሥልጣናት ዋና ከተማዋ ኢስላማባድ የሚገኙ ቢሮዎቹን የዘጉት ትላንት ሲሆን ሠራተኞቹም ሀገር ለቀው እንዲወጡ የተሰጣቸው የጊዜ ገደብ 15 ቀናት ብቻ ነው። አንድ የሀገሪቱ ባለሥልጣን ሲናገሩ የስልክ ጥሪዎቻቸውን እንከታተል ነበር። ጽህፈት ቤቶቻቸውንም ባይነቁራኛ ስንጠብቅ ቆይተናል። እንቅስቃሴዎቻቸው ሁሉ አጠራጣሪ ናቸው ብለዋል። ባለሥልጣኑ አጠራጣሪ ያሏቸው የትኞቹ እንቅስቃሴዎች እንደሆኑ ግን ግልጽ አላደረጉም። ላለፉት 35 ዓመታት ፓኪስታን ውስጥ አገልግሎት ሲሰጥ የቆየው ሴቭ ዘ ቺልድረን ዛሬ ባወጣው መግለጫ ኢስላማባድ ውስጥ ባዕዳን ሠራተኞች የሉኝም ብሏል። የተወሰደውን እርምጃ አጥብቆ እንደሚቃወምና ጉዳዩን ወደ ከፍተኛ ቦታ እንደሚያደርሰውም የረድኤት ድርጅቱ አስታውቋል። ዜናው አበቃ። የሰዓቱን የዓለም ዜና አደመጥን። በ1131 መካከለኛ ሞገድ እስከ ምሽቱ አንድ ሰዓት ተኩል ድረስ ስርጭታችን ይቀጥላል። አሁን የዕለቱን አብይ ርዕስ በመግቢያዬ እንደጠቆምኩት እንደ አውሮፓውያን የዘመን አቆጣጠር በ2015ና 16 የቡና ምርት ወቅት ኢትዮጵያ እስከዛሬ ያላገኘችውን ከፍተኛ የቡና ምርት ማስመዝገቧ ተገልጧል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ለ170 አነስተኛ ቡና አምራች ገበሬዎች ስልጠና መስጠቱም ተገልጧል። መለስካቸው አማሃ ነው ከአዲስ አበባ ተከታዩን ዘገባ ያጠናቀረው። ባለፈው ሳምንት መጀመሪያ ላይ አንድ አግሪመኒ ዳት ኮም የተሰኘ ድረገጽ የአዲስ አበባውን የዩኤስ አሜሪካ የግብርና መስሪያ ቤት ቢሮ ጠቅሶ እንደጻፈው የቡና መገኛ መሆኗ የሚታመነው ኢትዮጵያ በ2015/16 የምርት ዘመን 6.51 ሚሊዮን ከረጢት ቡና ታፍሳለች ይላል። ይህ ምርት እስከ ዛሬ ከተመዘገቡት ምርቶች ከፍተኛው እንደሆነ ይገለጻል። ይህ ከፍተኛ የቡና ምርት በተባለው የምርት ዘመን ይገኝ አይገኝ በኢትዮጵያ መንግሥት በኩል እስከ ዛሬ በይፋ የተባለ የለም። በአጠቃላይ በሀገሪቱ የግብርና ዘርፍ በተለይም በቡናው ልማት እገዛ እንደሚያደርግ የሚታወቀው የዩናይትድ ስቴትስ ዓለም አቀፍ ተራድኦ በኢትዮጵያ የኢኮኖሚ እድገትና ለውጥ ወይም ኢኮኖሚክ ግሮስ አንድ ትራንስፎርሜሽን ቢሮ ኃላፊ ጋሪ ሮቢንስ ከዚህ መረጃ ጋር አያይዞ ቪኦኤ አናግሯቸው ነበረ። ሮቢንስ እንደሚሉት ለዚህ ከፍተኛ ምርት ብዙ ታሳቢዎችን መዘርዘር ይቻላል። አንዱና በግልጽ የሚታየው ምክንያት የነበረውና ያለው የአየር ሁኔታ ነው። ከሌሎቹ ታሳቢዎች መካከል ደግሞ አዲስ የመጡና በአመራሩቱ ላይ የተደረጉ ለውጦች ናቸው። አዲስ አይነት ዝርያዎች፣ አዳዲስ የቡና ተክሎችና ባለፉት ዓመታት የተተኩት ችግኞች ውጤትም ነው። እነዚህ እያንዳንዱ የቡና ዛፍ ብዙ እንዲያፈራ ረድተዋል ባይ ናቸው። ጋሪ ሮቢንስ የዩስ ዓለም አቀፍ ተራድኦን ድጋፍ በተመለከተም ዘርዘር አድርገው ገልጸዋል። ከቡና አምራች ማህበራት ህብረት እና ከምርምር ተቋማት ጋር በመተባበር የምርታማነት ማሳደጊያ ቴክኖሎጂዎች ላይ ከመስራት ባሻገር ዓለም አቀፍ ትራዶ በወጣው መርሃ ግብር መሰረት ለአነስተኛ ቡና ገበሬዎችም ድጋፉን ለግሷል። 15 ሺህ ለሚሆኑ አነስተኛ ይዞታ ያላቸው ገበሬዎች ስልጠና ሰጥተናል ይህ ደግሞ በተራው ለተጨማሪ ሰማንያ ሁለት ሺህ በላይ ለሚሆኑ አርሶ አደሮች ጥቅም ሰጥቷል በሰጠኑ ድጋፍም ከ 17,000 ሄክታር በላይ በሚገመቱ የቡና እርሻዎች ላይ የሚገኙ የቡና ገበሬዎች ባስተዋወቅናቸው አዳዲስ ቴክኖሎጂዎች ተጠቃሚ ሆነዋል ወደ 8 ሚሊየን የሚሆኑ ችግኞችን አነስተኛ ይዞታ ላላቸው ገበሬዎች ሰጥተናል እነዚህ ችግኞች አሮጌዎቹን የቡና ዛፎች በአዳዲሶች ለመተካት አስችሏቸዋል። በማምረቱ ሂደት በኩል አያሌ ድጋፎችን ሰጥተናል። ሮቢንስ እንደሚያስረዱት የማምረቱን ያህል ምርቱ ተገቢ ዋጋውን በገበያ እንዲያገኝም ተመሳሳይ ጥረት ማድረግ ያስፈልጋል። በዚህ ረገድ ዓለም አቀፉ የዩኤስ የልማት ተራዶ ከዚህ ሀገር የቡናው ዘርፍ ባለድርሻዎች ጋር ሆነን የገበያውን ዘዴ በማሻሻል አዳዲስ ደንበኞች ማፍራት የሚቻልበትን መንገድ በመፈለግ እንዲሁም የኢትዮጵያን ቡና ለይቶ በማሳወቅ በኩል ብዙ ሰርተናል፣ ይላሉ ሮቢንስ። በትላልቅ መደብሮችና ስታርባክስን በመሳሰሉ ቡና አቅራቢ ሱቆች የኢትዮጵያን ቡና ለማስገባት መሞከር፣ ለምሳሌ የሚሆነው ይኸው የስታርባክስ ከረጢት እዚህ ይታያል። የኢትዮጵያን ቡና እየሸጡ ናቸው። እነዚህ ልዩ የቡና ገበያዎች ሸማቾች ሲገቡ ታዲያ ማንኛውም አይነት ቡናን ለመግዛት ሳይሆን የኢትዮጵያን ቡና ፈልገው ነው የሚገቡት። አሁን የቡናው አመጣጥ ምን እንደሆነ የሚያስረዳ የታሪክ ማኅደር ለመጻፍ በመሥራት ላይ እንገኛለን። እንዲህ ዐይነት ልዩ ቡና የሚጠጡ ሸማቾች ናቸው ከየትኛው እርሻ ምርቱ እንደ መጣ ለማወቅ የሚፈልጉት። በዚህ ምክንያት ዛሬ በዓለም የቡና ታላላቅ ገበያዎች ኢትዮጵያ ማለትም የኢትዮጵያ ቡና ታዋቂ ሆኗል። ኢትዮጵያም ከአፍሪካ ቡና አምራች ሀገሮች መካከል በአሜሪካ ስፔሻሊቲ ቡና ማኅበር እውቅና ለማግኘት የመጀመሪያዋ ሀገር ሆናለች። የኢትዮጵያ ምርት ገበያና የኢትዮጵያ ቡና በአሜሪካ ስፔሻሊቲ ቡና ማኅበር በአፍሪካ ውስጥ እውቅና ያገኙ ቀዳሚዎቹ እንዲሆኑ ረድተናል። አሁን በኢትዮጵያ የምርት ልውውጥ ቤተ ሙከራ የተመረመረ ቡና ጥራት በማንኛውም የአሜሪካ ወይም የአውሮፓ ላቦራቶሪ ከተመረመረ ቡና ጋር እኩል ደረጃና ተቀባይነት ያለው ሆኗል። እንደሚታወቀው የዓለም የቡና ዋጋ ምናልባት እንደ ብዙዎቹ የተፈጥሮ ሸቀጦች ፕራይመሪ ኮሞዲቲስ ተብለው የሚታወቁት ማለት ነው ሁሉ በዓለም ገበያ ላይ ይዋዥቃል። ሙሉ በሙሉ የኢትዮጵያ ቡናም ከዚህ አደጋ ይወጣ አይደለም። ጋሪ ሮቢንስ እንዳስረዱት ከሆነ የኢትዮጵያ ቡና ዘርፍ ከዚህ አጠቃላይ የዓለም ቡና ከሚናገድበት ሰፊ ገበያ ቀስ በቀስ እየወጣ ወደ ስፔሻሊቲ ቡና በገባ መጠን የኢትዮጵያ ቡና ከዓለም አቀፉ የዋጋ መዋዠቅ አደጋ ሊወጣ ይችላል። በዓለም ገበያ የሚቀርበው ቡና የብዙ ደንበኛ ምርጫ ነው። ነገር ግን ወደ ልዩ ገበያ ቡና ለመግባት ከቻልክ ደንበኞችህ ለይተው የሚያውቁ እንደሆኑ ትረዳለህ። ያንን ደረጃና አይነት ያለውን ቡና ብቻ ነው የሚፈልጉት። ዋጋውን ቢወደድ ሳይጨነቁ ይከፍላሉ። ጋሪ ሮቢንስ እንደሚሉት የኢትዮጵያ ቡና በየጊዜው እንዲሻሻልና በዓለም ገበያም የተሻለ ዋጋ እንዲያገኝ ከተፈለገ የቡና አምራቾች፣ የቡና ነጋዴዎች፣ መንግስትና ሌሎችም በሕብረትና በመተጋገዝ መስራትን ገንዘባቸው ማድረግ ይኖርባቸዋል። የዓለም ገበያን አካሄድና አሰራር ማጤንና መረዳትም መሰረታዊ ነገር ነው። ወደ እነዚህ ዓለም አቀፍ የንግድ ትርኢቶች አያሌ ሰዎች ሄደው እንዲጎበኙ ድጋፍ የሰጠኑም ለዚሁ ነው። በእነዚህ ትዕይንቶች የቡና አምራቾችና አከፋፋዮች ከነማን ጋር እንደሚወዳደሩ ግንዛቤ ያገኛሉ። አሃ ብራዚል ይሄን ነው የሚያደርገው፣ ኮሎምቢያስ እንዴት ነው? እንዲያ ነው የሚያደርገው፣ ገበያ ውስጥ እንዴት ይሰራሉ ብለው እንዲያስቡ ይረዳል። በዚህም ምርታቸው የሚሸጥበትን ገበያ ባህሪ ይረዳሉ። ቡና እስከ ዛሬም ለኢትዮጵያ ዋነኛው የውጭ ምንዛሬ ምንጭ ሸቀጧ ነው። ከኢትዮጵያ ከአጠቃላይ የውጭ ምርቷ ገቢ ከ25 እስከ 30 በመቶ የሚሆነው የውጭ ምንዛሬ የሚገኘው ከዚሁ ሸቀጥ እንደሆነ መረጃዎች ያሳያሉ። ከቡና የሚገኘውን እሴት ከፍ ለማድረግ የተባሉትን ሁሉና ከዚያም በላይ እየሰሩ ገቢን ማሳደግ ትልቅ ነገር እንደሆነ የኢኮኖሚ ሳይንስ ባለሙያዎች ይመክራሉ። ከዚህ በላይ ግን የወጪ ምርትና አገልግሎቶችን ማስፋት ማብዛት ደግሞ የአንድን ሀገር ኢኮኖሚ መሰረት የበለጠ ማደላደል እንደሆነ በይበልጥ አበክረው ይመክራሉ። አንድ ያላት እንቅልፍ የላት ነውና። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ተከታዩ የመጽሔት የትንታኔ ርዕስ ደግሞ ወደ ጎረቤት ኬንያ ይወስደናል። ኬንያ የሰዎች መናገድ ሰለባዎችን ለመጠበቅ የወጣውን ሕግ በአነስተኛ ደረጃ እንኳን ባለማሟላቷ በዩናይት ስቴትስ የማዕቀብ ወጥመድ ውስጥ ልትወድቅ ነው ተብሏል። ኬንያ ውስጥ ያለውን የሰዎች መናገድ ችግር በተመለከተ ላኒ ሩቫጋ የተላከው ዘገባ ዝርዝሩን ይዟል። አዲሱ አበባ ያቀርበዋል። ሩቢ እውነተኛ ስሙ አይደለም ግን ሩቢን በላት እና ይቺ የ27 ዓመቷ ሮቢ ስለ ሕገ ወጥ የሰዎች ዝውውር የሚሰጠውን ሴሚናር በአንክሮ ታዳምጣለች። ራሷም የዚህ ሕገ ወጥ ንግድ ሰለባ ነበረች። ባለፈው ዓመት ሊቢያ ውስጥ አረጋውያንን የመንከባከብ ሥራ ሊሰጣት ቃል በገባ አንድ ድርጅት ውስጥ ተመዘገበች። በቤተሰቡ ውስጥ ሁሉን ማለትም እናት አባቷንና ወንድምቶቿን የምትረዳ የምትመግብ እርሷነችና የደሞዟን ገሚስ ወደ ኬንያ እንደምትልክ እቅድ ነበራት። ትሪፖሊ ስትደርስ ግን ፓስፖርቷ ተወርሶ እርሷም የአካልና የወሲብ ወከባ ደርሶባት ያሰበችውና ያቀደችው ሁሉ መና ሆኖ ቀረ እና ሩቢ የምትከታተለው ሴሚናር የሰዎች ህገወጥ መናገድ ሰለባ የሆኑ እንደምን በንግዱ ዘርፍ እንደሚሰማሩ የሚያመለክት ነበር። የሰዎች መናገድን ለማቆም ብዙ መሰራት እንዳለበት ሩቢ አሰበች። ብዙ ሰዎች ስለ ህገ ወጥ ዝውውር ወይም ሽግግር ትምህርት ማግኘት ይኖርባቸዋል። ያኔ ነው ሰለባዎቹ ምን እንደሚደርስባቸው ግንዛቤ የሚያገኙትና በተለይ ኬንያ ውስጥ የሥራ ዕድል ሊፈጠርላቸውና እንደምን ሊረዷቸው እንደሚችሉ የሚያውቁት። የሰዎችን መናገር በመቃወም ግንዛቤ የሚያስጨብጠው ድርጅት ነጻ ካወጣቸው ሁለት መቶ ሰለባዎች መካከል ሩቢም አንዷ ነበረች። ኬንያ ላለፉት ሶስት ዓመታት ይህን ችግር ለመቅረፍ ብዙም ያልጣረች በመሆኗ የዩናይትድ ስቴትስ ማዕቀብ በትኩረት የሚከታተላት አገር ሆና ቆይታለች። ከሶስት ዓመት በፊት ኬንያ የጸረ ሰዎች ሽግግር ሕግ አውጥታ ስታበቃ ግን ሥራ ላይ ሳታውለው ቀረች እና አንድ የሕፃናት ክብካቤ ድርጅት በቂ መረጃ ባለመገኘቱ ይህን ወንጀል የፈጸሙ ሰዎች በበቂ ሁኔታ አልተከሰሱም ይላል ሚት ሶፊ ኦቴንዶ። ቀደም ሲል የተገለጠው የሰዎችን መናገድ በመቃወም ግንዛቤ የሚያስጨብጠው ድርጅት አማካሪ ናቸው። ለሰለባዎቹ የሚሰጠውንና ሩቢ የምትከታተለውን የንግድ ሴሚናር በመምራት ላይ ይገኛሉ። የዛሬ 17 ዓመት ራሳቸው ኦቲየንዶ የሰዎች ህገወጥ ዝውውር ሰለባ ነበሩ። ዛሬ ከዚያ ጉዳት ድነው እርሳቸው ያለፉበት አይነት ቁስል ውስጥ የሚገኙትን ለመታደግ ልምዳቸውን ያጋራሉ። ነገሮችን በቀላሉና በርካሽ መንገድ እስካገኘን ድረስ ምንጊዜም ቢሆን የሰዎች ህገ ወጥ ዝውውር ይኖራል። ለምሳሌ ቀድሞ ባርነት ነበር። አሁን ደግሞ የሰዎች ህገ ወጥ ሽግግር፣ ምክንያቱም አንድን ነገር በቀላሉ ለማግኘት ሌላ ዘዴ እንጠቀምና በአቋራጭ እናገኘዋለን። ይህን ሁሉ የሚያደርገው ታዲያ አሁን እየተፈጸመ ያለው የሰዎች ህገ ወጥ ዝውውር ነው። አይኤልኦ ማለት ዓለም አቀፉ የሥራ ድርጅት እንደሚለው ህገ ወጥ የሰዎች ዝውውር ከአፍዝ አደንግዝ እጽ ንግድ ቀጥሎ ሁለተኛው የገቢ ማጋበሻ መንገድ ሆኗል። የተባበሩት መንግስታት ድርጅት ዓለም አቀፍ የሕፃናት መርጃ ድርጅት ዩኒሴፍ ደግሞ በየዓመቱ 1.2 ሚሊዮን ሕፃናት የህገ ወጥ ሽግግር ሰለባ ይሆናሉ ሲል አመልክቷል። አድማጮች ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። አሁን ወደ ተከታዩ የምሽቱ ቅንብር ባህልና ማኅበረሰብ ነው የምንሻገረው። አንጋፋና እውቅ ተዋናይ፣ አዘጋጅና ጸሐፊ ተውኔት፣ ገጣሚ፣ ተርጓሚና መምህር ነው። ለዕድሜ ልክ የጥበብ ሥራዎቹና ላበረከተው አስተዋጽኦ በቅርቡ እዚህ ዩናይትድ ስቴትስ ውስጥ የሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ ለክብር ሽልማት አብቅቶታል። የራዲዮ መጽሔት ዝግጅታችን ይህንኑ ሽልማት መነሻ በማድረግ ሰሞኑን ወዲህ ወደ አሜሪካ ድምፅ ስቱዲዮ ጋብዘን ያወያየ ነው። ተስፋዬ ገሰሰ ለምሽቱ የሚበልጡን በስነ ግጥም ትርጉምና፣ በጥቅሉም ስነ ጽሑፍን በሚመለከቱ ርዕሰ ጉዳዮች ዙሪያ ያወያየናል። ወደዚያው ልውሰዳቸው ድንገት ዱብ የምትለውን ድንገት ዱብ በዚች ክብ فاس ألم لمن دب لماذا لم أكو كيت أكو وديت لماذا لماذا لماذا لماذا لماذا لماذا ተስፋዬ ገሰሰ፣ ተዋናይ፣ አዘጋጅ፣ ዲሬክተር፣ ገጣሚና ተርጓሚ እንዲሁም መምህር፣ በአዲስ አበባ ዩኒቨርሲቲ በርከት ላሉ ዓመታት በመምህርነት አገልግለሃል። እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸውም። ቀለል ከሚለኝ ምናልባትም ያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከቲያትርና ከሙዚቃ ወጣ ወዳለ ርዕስ ልብሳይደት እና ኦመር ካያም ት ትልቅ ቦታ ያለው እስኪመስል ድረስ ጎልቶ ይታያል። የአገጣጠም ስልቱንም ተከትለ የራስህን ስራ አሳትመህ አውጥተሃል። እስኪ እናወራ ስለ ኦመር ካያም። ኦመር ካያም ሌላ ሰው እንዲያው በህይወቴ ውስጥ የተጫወተ ሚና ቢኖርተን በዚህ በኪነ ጥበቡ በኩል ሼክስፒየር እንግዲህ ሼክስፒርን አልቀዋለሁ ከኦመር ኸያም የበለጠ ነገር ግን የምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በከሪክረም ውስጥ የለም፣ ምዕራባዊ እኔ በተማርኩበት ከሪክለም ውስጥ ያልነበረ ሰው እንዲሁ ጠቀስ የሚል የነበረና በኤክስትራ ከሪክለም ሪዲንግ ያገኘሁት ሰውና የተዋወቅሁት ነው። ኦመር ኸያም እና ማረከኝ ፍልስፍናው፣ ድፍረቱ እና እሱ ሙስሊም ሆኖ ንብላ ንጠጣ ነገነን እና ሙት ስም ሲል ያው ግእዙም ይላል ንብላ ንስተይ የሰመን መውት ነው እና የሚለውና ይሄ ነገር በጣም ኦሪጂናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቲማቲሺያን ነው ው አልጄብራ ነው፣ አስትሮሎጂስት ነው፣ የቆጠራው የድብትርና ነገር ሳይሆን ሳይንሳዊ የሆነው እና ትልቅ ሰው ነው በአንድ በኩል ሳይንስ ጭንቅላት በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም፣ አይገባኝም። ግን ወደ ኪነ ጥበቡ ሲሄድ በአጫጭር ስንኞች ሩብአያት ነው የሚባሉት የኦመር ሀያም ሩባያት ይባላል። የተስፋዬ ገሰሰ ሩባያትም ተፈጥሯል። ሶስቱ ግን ይንደረደርና በመጨረሻዎቹን ስንኞች የሚወታ ማለት ነው ሩባያት እና እንደዛ ሁሉንም አድርጌ አልገጠምኩትም። ወልግጥም ነው አብዛኛውን፣ አንዳንዶቹን እንደ ሩባያቶች ምሳሌ ያደረኳቸው ግጥሙ ትርጉሞች አሉ። ከሁሉ የበለጠ እንተ ግን እንዳልኩ ፍልሱፍናው ነው ድፍረቱ። አንተ እግዚአብሔርን ይጠይቃል አንተ ሁሉን ነገር ሰሪ ችሎታ ያለህ ሆነህ ለምንድነው እንደዚህ ሲሰራም ዝም የምትለው የሚል አይነት ነገር ይጠይቀዋል። ደግሞም ደግሞ ቡራኬውን ይመለከትና ደስታውን ደግሞ ያንኑ ያህል ደግሞ ስሄ ስሜትር ስህቱ ይገልጻል። እነኚህን ነገሮች በማድረጉ በውብ ሆነ ቋንቋ ነው እንግዲህ እኔ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ እሱን አውቄ ሳይሆን ኤድዋርድ ፊትጀራል የሚባለው እንግሊዛዊ ያደረገው ትርጉም ነው። ኦመር ኸያም ምንም ራሱን ዓለም ላይ እንዲታወቅ ያደረገው እና የኤድዋርድ ፊትጀራልድ እንግሊዝኛ ግጥም ስላገኘውኝ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው፣ የኦክስፎርድ አዋቂና ሀብት የነበረውና ጊዜ ነበረው ይህን ነገር ለማጥናት እና ፊትጀራልድ ጥሩ አርጎ ጊዜ ፈጅቶ የሰራው ነገር እና በዛ እንግሊዝኛ ትርጉሙ ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ጋር ቋንቋዎች ለምሳሌ እንደ ፈረንሳዊኛ እንደዚህ ተተርጉሞ አካብቶታል ማለት ይቻላል። የኦማር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ አለማዊነቱን በደንብ አጉልቶ አውጥቶታል ፊትጀረል እና የዓለም ሰው ነው የደስታ ሰው ነው እና ያን ደስታና ቅድም ያልኩት ትፍስትን ለመግለጹ ስለቻለ ነው። ፍቅርም አለበት እኮ እዛ ላይ ታዲያ እንግዲህ ፍቅር፣ መጠጥ፣ ደስታ፣ መጠየቅ፣ ፍልሱፍና ይሄ ነገር ያለበት ደራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያዊ መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትጀሮል ውስጥ ኦማር ኸያም ተወለደ በእንግሊዝኛ ተስፋዬ ገሰሰ ደግሞ በፊትዝጄራልድ ውስጥ እንደ ኦመር ሀያም እንደገና በአማርኛ ወለደው ብሎ ጽፏል። የኦመር ሀያም የህይወት የመጠየቅ ቅድም ትፍስህት የምትላቸው ነገሮች አንድ ትልቅ ጥያቄ እንድናነሳ ይጋብዛል። ግን ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በንግግር ወይም በቋንቋ ሽግግር ውስጥ የሚፈለጉ ሀሳቦች ይጠፋሉ ወይም ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀድም እንደገለጽከው የዑመር 28 ፍልስፍናውን አስተሳሰቡን፣ ነጻነቱን፣ ስለ ህይወት ያሉትን ምልከታዎች ማሻገር ተችሏል። በአማርኛ ደግሞ እንደገና በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በምንለው ደረጃ መምጣት ችለዋል። እስኪ ስለ እሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና። አዎ፣ አሁን ሼክስፒርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ መደረግ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስከቅርብ ጊዜ ድረስ አንደኛው ተመደራኪ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። እነ ሞሊየር፣ ራሲን አሉ። እነሱ ግን ቀጥሎ ሼክስፒር ነው ያለው። ታዲያ ሼክስፒር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው። ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋራ የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይሄም ቢሆን ስታንዳርድ የሆነው ቋንቋ አለ። ስታንደርድ እንግሊሽ አለ። አማርኛም ስታንደርድ አማርኛ አለ። ለጊዜው በስላንግ ፎርም የሚመጡ ጨርቆስኛም እንደዚህ የሚባል አይነት ነገር ለምሳሌ አለ። አራዳ ቋንቋ እሱ ጊዜያዊ ነው። ቢበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይዘኩታል። እንደነሱ አድርገው የተርጎም ማለት ሳይሆን በስታንደርዱ ግን ጠብቆ ያንን በሰዋስውም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው፣ ግዕዝ ቃላት ተጠቅሜ ያለሁ። ይህን ያህል ብዙ ግዕዝም ባላውቅ አንዳንድ የግዕዝ ቃላቶችን አስገብቼ ያለው ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው። ትርጉሙ እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል። እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው። አማርኛ በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስቡ ከግዕዝ ወስዶ የራሱንም ሰዋስቡ ይዞ መሠረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል፣ ለጸጋዬ በር የከፈቱለት እነሱ ናቸው። እንግዲህ ጸጋዬ ደግሞ ይህን ሀምለትን ማክቤትን ከተረጎመ እኔ ኦማር ኸያምን እንዴት ያቅተኛል? በአሁን ደግሞ ሶኔቶቹን መወድሶቹንም ሞክሬ ያለሁ። እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው። ይህም መንገድ ለሚከተሉ አዲስ ተርጓሚዎች በሚረዳ መልኩ አንድ ጥያቄ ገፍቼ ላስከትል። አሁን መሰረቶችን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋ የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ ለዛ ቋንቋ የራሱ እስኪመስል ድረስ፣ አሁን ኦመር ሀያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና፣ አስተሳሰቡን፣ ጥልቀቱን፣ ምጥቀቱን ከራሳችን ጋር በምናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት ከዛ ደግሞ አገሬው ባህልና ልማድ ሰዎች በቀላሉ በሚረዱት የራሳቸውን እንዲያደርጉት በሚረዳ መልኩ መውረስ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጠቅ አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ አንጋፋውና አውቁ ተዋናይ፣ አዘጋጅና ጸሐፊ ተውኔት እንዲሁም ገጣሚ ተርጓሚና መምህር ተስፋዬ ገሰሰ ጋር የተጀመረው ወግ አልተቋጨም። ቀደም ብዬ ላነሳሁትና ሌሎች ጥያቄዎቻችን የሚሰጠንን ምላሽ ጨምሮ በመጪው ሳምንት ይዘን እንመለሳለን። ለአሁኑ ግን አንጋፋውን የጥበብ ሰው ተስፋዬ ገሰሰን ለጊዜው እናመሰግናለን። እግዜር ስጥልን። ክብራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ዝግጅታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ ታዲያ በአጭር ሞገድ 19፣ 22 ና 25 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው መደበኛ ስርጭታችን እንደገና እንገናኛለን። በመስክና እዚሁም ባሉ ዘጋቢዎች ና ባልደረቦቻችን ስም ከቴክኒክ አቀናባሪ ጽዮን ግርማ ጋር ያስተናገድኳችሁ አሉላ ከበደ በዚሁ እሰናበታለሁ። መልካም ምሽት። I'm not a fool, i i